ሰላሳኛው የአፍሪካ እግር ኳስ ዋንጫ ውድድር በኢኳቶሪያል ጊኒ በይፋ ከተጀመረ ካለፈው ቅዳሜ ጀምሮ በአራት ምድብ ተከፍለው ለፍጻሜ ግጥሚያ ከሚፋለሙት አስራ አራት ብሔራዊ ቲሞች ይቅርታ፣ 16 ብሔራዊ ቲሞች 14ቱ የመጀመሪያ ዙር ግጥሚያቸውን አድርገዋል። የቀሪዎቹ ሁለቱ ማለት የማሊና ካሜሩን ከአንድ ሰዓት በኋላ ይካሄዳል። አሁን ከ10 ደቂቃዎች በፊት ባበቃው አይቮሪኮስትና እና ጊኒ ባደረጉት ጨዋታ አንድ ተጫዋቹን በቀይ ካርድ አጥቶ በጎዶሎ የተጫወተው የአይቮሪኮስት ቡድን አቻ ያደረገችውን ጎል በ72ኛው ደቂቃ ላይ አስቆጥሮ እኩል አንድ ለአንድ ተለያይቷል። አድማጮች ዛሬ ተሳትቶልኝ አቶ ፍቅሩ ኪዳኔን ማላቦ ከተማ አግኝቻቸዋለሁ። በዘንድሮ የአፍሪካ ዋንጫ ውድድር ላይ ብዛት ያላቸው ለአውሮፓ ፕሪሚየር ሊግ የሚጫወቱ ከዋክብት መገኘታቸው ከቀደምት ሁሉ እንደለየው ይነግሩናል። የኢኳቶሪያል ጊኒ በርካታ ኢትዮጵያውያን በተለያዩ የስራ መስኮች ተሰማርተው እንዳሉን ገልጸዋል። አቶ ፍቅሩ ሞሮኮ ማዘጋጀት የሚገባትን የአፍሪካ ዋንጫ በኤቦላ የተረሳ ምክንያት ካልተዛወረ በማለቷ የአፍሪካ ፉትቦል ኮንፌዴሬሽን ፕሬዚዳንት፣ ሌሎችም ሀገር ካነጋገሩ በኋላ የጊኔ ኢኳቶሪያል ለማዘጋጀት ፈቃደኛ በመሆኗ ለአፍሪካ ትልቅ ውለታ አውላለች እና ውድድሩ የተጀመረው ባታ ከተማ ስለነበር፣ እንደ አጋጣሚ የቡርኪና ፋሶንና የጋቦንን ግጥሚያ በኮሚሽነርነት ያገለገሉት የኢትዮጵያ ፉትቦል ፌዴሬሽን ፕሬዚዳንት ጁነዲን ባሻ ሲሆኑ በዛው ቀን ደግሞ አንደኛው መስመር ዳኛ አንገሶም ኦግባ ባርያም ከኤርትሪያ ነበረ። ትላንትና በተደረገውም ግጥሚያ ሴኔጋልና ጋናን በተጠባባቂ ዳኛ በአምላክ ተሰማ ከኢትዮጵያ ነበረም። የሚገርመው እዚህ ሀገር ስፓኒሽ ተናጋሪ ናቸው። በተባበሩት መንግስታት ስር ያለው አሁን የሰሀራ እስፓኞል በቀር እስፓኒሽ የሚናገሩ እነኚህ ብቻ ናቸው። እና እንደ አጋጣሚ በደርግ ጊዜ ወደ ኩባ ተልከው እዛው አድገው ተምረው የተመለሱ ኢትዮጵያኖች ወደ ሀያ የሚጠጉ ሐኪሞች እዚህ የጊን ኤኳቶሪያል መንግስት ቀጥሯቸው ይሰራሉ። ከዚህ በቀር የፕሬዚዳንቱ የሪፐብሊኩ ፕሬዚዳንት አውሮፕላን አብራብሬ ከካፒቴን ኪሩቤል የሚባሉ ናቸው። ከተማ ውስጥ ወደ ሁለት መቶ የሚሆኑ ኢትዮጵያኖች አሉ። ብዙዎቹ መርከብ ላይ የሚሰሩ ናቸው። ይሄ እንግዲህ የኢትዮጵያን ኮሚኒቲ ነው። ከዚህ በቀር የአፍሪካ ፕቶል ኮንፌዴሬሽን ፕሬዚደንት እንግዳ ሆነው የቅዱስ ጊዮርጊስ ክለብ ፕሬዚዳንት አቶ አብነት ገብረ መስቀል እዚህ ይገኛሉ። እስካሁን ድረስ ያው አስራ ሁለቱ ሀገሮች ተወዳድረዋል። ለማንኛውም የማይታሰበው እንደነ ካፕ ቨርዲ አይነት ቡድኖች እንደ ጋቦን አይነቱ በጨዋታቸው በእውነት የሚደመቁ ናቸው። ለጊዜው ሌላው ነገር እዚህ ሀገር የአፍሪካ ዋንጫን የሚለየው ከሌላ ውድድሮች ለምሳሌ ፈረንሳይ ሻምፒዮና የሚጫወቱ አምሳ ሁለት ተጫዋቾች እዚህ መጥተዋል። አምሳ ሁለት ከአንደኛ አንደኛ ደረጃ የፈረንሳይ ሊግ ውስጥ የሚጫወቱ ከዚህ በቀር ከቤልጂክ፣ ከአውሮፓ በሙሉ ከፖርቹጋል፣ ከግሪክ ያልመጡ ተጫዋቾች የሉም እና አንዳንዶቹ ቡድኖች አንድ ተጠባባቂ ከሀገራቸው ቢመጣ ነው እንጂ ሌላው በሙሉ ከውጭ ሀገር የመጡ ናቸው። ራሱ አሁን አልጄሪያን፣ ሴኔጋል በሙሉ ከውጭ ሀገር የመጡ ተጫዋቾች ነው ያሏቸው። ስለዚህ ነው የአፍሪካ ፉትቦል ኮንፌዴሬሽን አፍሪካ ውስጥ የሚጫወቱ ተጫዋቾች እንዲካፈሉ ሻን የሚባለውን ውድድር ያዘጋጀው። እና እንግዲህ እስቲ ውድድሮቹን ተከታትለን በሚቀጥሉት ቀናቶች ውስጥ ለሌላ አስተያየት ለመስጠት እሞክራለሁ። አቶ ፍቅሩ ኪዳኔን አመሰግናለሁ። ነገ በሁለተኛው ዙር የኤምድቦቹ አስተናጋጅ ኢኳቶሪያል ጊኒ ከቡርኪና ፋሶ፣ ቀጥሎ ጋቦን ከኮንጎ ይጋጠማሉ። በእስካሁኑ ሂደት ስንዴው ከንክርዳዱ እየተለየ ይመስላል። እንከታተላለን። ነገ በተመሳሳይ ሰዓት እንገናኝ። እስከዚያው ደህና ቆዩ።